የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። የደቡብ ሱዳን ተፋላሚ ወገኖች እስከ መጪው ነሐሴ 11 ድረስ ስምምነት ላይ ካልደረሱ ከማዕቀብ መጣል በተጨማሪ ክልላዊ ጣልቃ ገብ ጦር እንደሚላክ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በቅርቡ በኢትዮጵያ ባደረጉ ጉብኝት ወቅት ባሰሙት ንግግር አመልክተዋል። የደቡብ ሱዳን ሰላም ጉዳይ የዕለቱ አቢይ ርዕሳችን የሚመለከተው ርዕስ ነው። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ አርብ ሐምሌ 24 2007 ዓ ም ስርጭታችንን ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 7 ይዘን ቀርበናል አስተናጋጃችሁ አሉላ ከበደ ነኝ ጽዮን ግርማ ፕሮግራሙን ትመራልናለች አድማጮች አሁን ለቀዳሚው የዕለቱ ዜና አዲሱ አበበ እንደምናምሽታችኋል። ውጤታማ የሆነ የኢቦላ ክትባት ለማግኘት ጫፍ መደረሱን ምርምር አድራጊዎች በልብ በሙሉነት እየተናገሩ ናቸው። የዓለም ጤና ድርጅቱ ች ባለሥልጣናት እንዳስረዱት ጊኒ ውስጥ ለሙከራ የተሰጠው ክትባት ኢቦላን የመከላከል አቅም አለው። የእንግሊዙ የሕክምና መጽሔት ላንሴት የቅድመ ምርመራውን ውጤትና የተሰጠውን ትንታኔም ለህትመት አብቅቶታል። ከሰሜን ምስራቅ የናይጄሪያዋ ከተማ ማይድ ጉር ይፋ የሆኑ ዘገባዎች እንዳመለከቱት ዛሬ አርብ ጋምቡሮ ገበያ ላይ በደረሰ የአጥፍቶ ጠፊ ጥቃት ቢያንስ አምስት ሰዎች ተገደሉ ሌሎች በርካታ መቁሰላቸውንም የአይን ምስክሮች ተናግረዋል ለጊዜው ኃላፊነት የወሰደ ወገን መኖሩ ባይታወቅም ያ አካባቢ ግን አማጺው ቡድን ቦኮ ሐራም በስፋት የሚንቀሳቀስበት እንደሆነ ተገልጧል ትናንት አሙስ የናይጄሪያ ባለስልጣናት በሰጡት መግለጫ በእስላማዊው አማጺው ቡድን ቦኮ ሐራም የታገቱ 59 ሴቶችን፣ ህጻናትንና አረጋውያንን ማስለቀቃቸው ታውቋል። የዚምባብዌው ፕሬዚደንት ሮበርት ሙጋቤ አገሪቱ ውስጥ ግርግር በማነሳሳት ወንጀል የከሰሷቸውን የዩናይትድ ስቴትስና የእንግሊዝ አምባሳደሮች አባርራለሁ ሲሉ አስፈራሩ። ሴባስቲና ምሁፉ ለአሜሪካ ድምፅ ከሐራሪ የላከው አጭር ዘገባ አለ። ሰሎሞን ክፍሉ ያቀርባል። ሚስተር ሙጋቤ ይህንኑ አስመልክቶ ሲናገሩ ቸርቻሪዎች የተኮለኮሉባቸውን መንገዶች ለቀው ወደ ተዘጋጁላቸው ልዩ ስፍራዎች እንዲሄዱ በባለሥልጣናት የቀረቡላቸውን ጥሪዎች አልተቀበሉም ብለዋል። በዚምባብዌ የዩናይትድ ስቴትስና እንግሊዝ ኤምባሲዎች ለእነዚህ የመንገድ ዳር ቸርቻሪዎች ገንዘብ በመክፈል ሀገሪቱ ውስጥ ትርምስ ለመፍጠር ሞክረዋል ሲሉም ከሰዋል። እነዚህ አምባሳደሮች በእኛ ላይ ማዕቀብ የጣሉብን አገሮች ዲፕሎማቶች ናቸው እናም ከአገራችን እናባድራቸዋለን ብለናል በታዳጊ አገሮች ውስጥ ሰላም ሰፍኖ ማየት አይፈልጉም ማየት የሚሹት ትርምስ ሰዎች እርስ በርስ ሲዋጉ ሽብር በየቦታው ሲፈጠር ነው እነዚህ የአሜሪካና የእንግሊዝ አምባሳደሮች ምን አይነት ሰዎች ናቸው ለእኛ ጥሮች አይደሉም። አመላችሁን ካሳመራችሁ ከእኛ ጋር ትቆያላችሁ፣ ካባላሻችሁ እናባራችኋለን። ይቺ አገር የእኛ ናት። በሐራሬ የዩናይትድ ስቴትስና ብሪታንያ ኤምባሲዎች ለዚምባብዌው ፕሬዚደንት ሮበርት ሙጋቤ ማስፈራሪያ የሰጡት ምላሽ የለም። በዚምባብዌና አብዛኞቹ ምዕራባውያን ሀገሮች መካከል ግንኙነቶች እየሻከሩ የመጡት እንደ አውሮፓውያን ዘመን አቆጣጠር ከ2002 ዓ ም ጀምሮ መሆኑ ይታወሳል። በዚያን ዓመት ነው ዩናይትድ ስቴትስና የአውሮፓ ህብረት የሙጋቤን መንግሥት በሰብአዊ መብቶች ጥሰትና በምርጫ ማጭበርበር ወንጅለው ማዕቀብ የጣሉት። ይህ በእንዲህ እንዳለ ዚምባብዌ ደን ውስጥ ተደብቆ የነበረ አንበሳ የገደለ አሜሪካዊ አዳኝ ተይዞ እንዲመጣ ዚምባብዌ ጠየቀች። ዜናው አበቃ። አዲሱ አበበን ለዜናው አመሰግናለሁ። ከምሽት ሶስት ሰዓት ላይ በሚቀርበው መደበኛው ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ጋር ይመለሳል። አድማጮች አሁን በደቡብ ሱዳን ሰላም ዙሪያ ለሚያተኩረው ቀዳሚው የምሽቱ አብይ ርእስ የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ በቅርቡ በኢትዮጵያ ባደረጉት ጉብኝት እርሳቸውና የክልሉ መሪዎች ለደቡብ ሱዳን የሰላም ስምምነት አማራጮችን ማስቀመጣቸው ይታወሳል። ተፋላሚዎቹ ወገኖች እስከ መጪው ነሐሴ አስራ አንድ ቀን ድረስ ወደ ስምምነት ባይደርሱ ከማዕቀብ መጣል በተጨማሪ ክልላዊ ጣልቃ ገብ ጦር እንደሚላክም ባቀረቡት ወይም በቀረቡት አማራጮች ውስጥ ተካትቷል። እነዚህ አማራጮች በእውኑ ስራ ላይ ሊሆኑ ይችላሉን? ከናይሮቢ የደረሰን የሌኒ ሩቫጋ ዘገባ በዚህ ጥያቄ ዙሪያ የተለያዩ አስተያየቶች እየተሰሙ መሆናቸውን ይጠቁማል። አዲሱ አበበ ዝርዝሩን ይዟል። በኢትዮጵያ ጉብኝታቸው ላይ እንዳሉ አዲስ አበባ ውስጥ ከክልላዊ መሪዎች ጋር የተገናኙት ፕሬዚዳንት ባራክ ኦባማ የደቡብ ሱዳን ተዋጊዎች ወደ ድርድሩ እንዲገቡ ጫና ለመፍጠር ጣልቃ ገብ ጦርንና ማዕቀብን በውይይቱ ጠረጴዛ ላይ አስቀምጠውላቸዋል። የሱዳኑ ሕዝባዊ የነጻነት ንቅናቄ የመረጃ ዲሬክተርና በኬንያ የኤስፒኤልኤም ኤስፒኤልኤ ጦር መሪ ፑኮ ቦዝ ባሉንግ ለአሜሪካ ድምፅ በሰጡት ቃል የታቀደው ክልላዊ ጣልቃ ገብ ጦር እምብዛም ስራ ላይ ሊውል የሚችል ሀሳብ አይመስለኝም ይላሉ። ክልላዊ አገሮች ሁሉ የእኛን ቀውስ ጉዳይም ሆነ የጦርነት ሁኔታ እንደ ደቡብ ሱዳናዊ ሆነው በውል ስለማይረዱት ይሄ ክልላዊ ጦር የተባለው ኃይል ሰላም የሚያመጣ አይመስለኝም። ብዙዎቹ አገሮች የትኛውን መደገፍ ወይም አለመደገፍ እንዳለባቸውም አያውቁም። ለምን? የቀውሱን መሰረታዊ ባህሪ ስለማይረዱት። የደህንነት ጥናት ማዕከሉ ዶክተር ኢማኑኤል ኪስያንጋን በዚህ ሐሳብ አይስማሙም። ጣልቃ ገብ ጦርና ማዕቀብ በእርግጥ ሰላም ያስገኛል ባይ ናቸው። ዋናው ቁም ነገር ያንን ጣልቃ ገብ ጦር ማን እንደሚያደራጀውና ከየትኞቹ አገሮች እንደሚውጣጣ መለየቱ ላይ ነው። የኡጋንዳ ጦር በአሁኑ ወቅት ደቡብ ሱዳን ውስጥ እንዳለ እናውቃለን። የጦር ግን የቱን ያህል ገለልተኛ እንደሚሆን አላውቅም። ስለዚህ ክልላዊ ጦሩን የሚያደራጀው ማን እንደሆን ማወቁ ወሳኝ ነው የምለው ከየትኛውም ወገን ያልሆነ አካል ለሰላሙ ወሳኝ መሆኑን ለማሳየት ነው። እንደ አውሮፓ አቆጣጠር ካለፈው ግንቦት 2013 ዓ ም ጀምሮ ደቡብ ሱዳን ውስጥ የተካሄዱ የጎሳ ግጭቶች ለብዙ መቶ ሺዎች ሞት ምክንያት ሆነዋል። በኢጋድ የተከናወኑ ክልላዊ የሰላም ጥረቶችም አንዳች የተኩስ አቁም ውል እንዳላስገኙ ይታወቃል። ያም ሆነ ይህ ግን የደቡብ ሱዳን ተፋላሚ ወገኖች እስከ መጪው ነሐሴ 11 ቀን ድረስ ወደ አንድ የሰላም ስምምነት ካልደረሱ ማዕቀቦችና ሌሎች እርምጃዎች እንደሚወሰዱባቸው ተነግሯቸዋል። አድማጮች የምትከታተሉት በአስራ አራት ሰላሳ አንድ አጭር ሞገድ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ይቀጥላል። የአሜሪካው ፕሬዝዳንት ባራክ ኦባማ ስለ ኢትዮጵያ ምርጫ የሰጡት አስተያየት በጎውን ንግግራቸውን ሁሉ የሻረ ነው ሲሉ የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። ይህ አስተያየት በኢትዮጵያ ዲሞክራሲ ተስፋ ላይ ጉዳት ያደረሰ ነው ሲሉም አብራርተዋል። ፕሬዚዳንት ኦባማ የኢህአዴግ ደጋፊ በሆኑ ባለስልጣኖቻቸው ተከበዋል በማለትም ፕሮፌሰር በየነ አስረድተዋል። እስከንደር ፍሬው። ዝርዝሩን ይዘዋል። የኢትዮጵያ ተቃዋሚ ፓርቲዎች በፕሬዝዳንት ባራክ ኦባማ አስተያየቶች ላይ ቅሬታቸውን ማሰማት ቀጥለዋል። ፕሬዝዳንቱ ባለፈው ሰኞ ከጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጋር በመሆን የሰጡት መግለጫ የዚህ ሁሉ መነሻ ነው። የአሁኑ የኢትዮጵያ መንግስት በዲሞክራሲያዊ መንገድ እየተመረጠ መሆኑን ፕሬዝዳንት ኦባማ በዚሁ ጋዜጣዊ መግለጫ አመልክተዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን አስተያየት በእጅጉ ተቃውመዋል። ይሄ ያለው መንግስት የህዝብ ዩንታን ያላገኘ ከሁለት ወር ገደማ በፊት የተካሄደውን ምርጫ ልዩ ሀይል የሚል ሰራዊት አዝብቶ የህዝቡን ተስፋ የሆነውን ምርጫ የቀማ በጉልበት የተቀመጠ መንግስት ነው። ይህንን መንግስት በአደባባይ ቆሞ ለጋዜጠኞች ይሄ በዴሞክራሲያዊ ምርጫ የተቋቋመ መንግስት ነው የኢትዮጵያ መንግስት ብሎ ምስክርነት፣ የኢህአዴግ ዲክቴተሮች ከዚህ በላይ የሚጠብቁት ምስክርነት አይኖርም። ዓለም ውስጥ ከዚህ በላይ የሚጠብቁት ድጋፍ አይኖርም። ይሄ እንግዲህ በሌላው አንጻር የኢትዮጵያውያን ህዝብ የዴሞክራሲ፣ የእኩልነት፣ የፊት፣ የሰብአ መብት፣ የመልካም አስተዳደር ወዘ ተርፈ ምኞቶች በሙሉ ያጨለመ ነው። የቀረው ትርፍ ነው፣ ለእኔ የቀረው ሁሉ ትርፍ ነው። ስለዚህ ይህንን ከፍተኛ ጉዳት አድርሰው ሄደዋል። የመድረኩ መሪ እንዳሉት ይህ የፕሬዚዳንት ኦባማ አስተያየት በአፍሪካ ህብረት ያደረጉትን ጨምሮ የተቀረውን ንግግራቸውን ሁሉ የሻረ ነው። ሰኞ እለት ለጋዜጠኞቹ ከጠቅላይ ሚኒስትር ኃይለማርያም ጋር የሆነው ጋዜጣዊ መግለጫቸው ወይም ለጋዜጠኞች ጥያቄ ሲመልሱ በተናገሩት እኔ ነገር ሁሉ አለቀ ከዚያ በላይ ምንም ብዙ መሄድ እኳ አያስፈልግም። ይሄ የኢትዮጵያ መንግስት በዴሞክራሲ አግባብ የተመረጠ ነው የምለው ምስክርነት ከየትም የማይገኝ ነው እና ይሄ እንግዲህ የበቂ ግንዛቤ ማጣት ያናገራቸው እንጂ በእውነቱ ኦባማ በዚህ በምርጫው ላይ የተሰራውን ሁሉ ደባና ተንኮልና ወንጀል አቆቴ እንናገራሉ የሚል እምነት የለኝም። ከዚያ በላይ እንደሆኑ አምናለሁ። እና በጣም ግልጽ ባልሆኑበት ነገር ላይ ይሄ በዲሞክራሲያ የተበረጠ የተመረጠ መንግስት ነው የምለውን ማለት አልነበረባቸው። እና ሌላ ነገር ጨምረው ባይናገሩም ይሄን አለማለታቸው በራሱ ለእናንተ በቂ ነበር፣ አለማለታቸው በቂ ነበር። ያንም ባይሉ ኖሮ ቀጥሎ ያለዋቸው አባባሎች በጣም ጠቃሚ ናቸው። ያንን አባባል ማለት አልነበረባቸውም። አፍሪካ ህብረት ላይ ያደረጉትን መስመር ነው። ቀጥሎ መናገር የነበረባቸው እዚያም ለጋዜጠኞቹ በኢትዮጵያም ምርጫ ተካሂዶ አልፈዋል። በምርጫ ውስጥ ተዋንያ የሆኑ ፖለቲካ ፓርቲዎችም፣ ሌሎችም ባለድርሻዎች ቅሬታ እንዳላቸው አውቃለሁ። ይሄ ሊታረም የሚገባ ሂደት ነው፣ ሊታረም የሚገባ ክስተት ነው ብሎ ቢያልፉ ይሄ በቂያችን ነበር። ገለው ከቀበሩም በኋላ በአፍሪካ ወብር እንትን ላይ ያን ሉሉ ዲስኩር መናገር ምን ዋጋ አለው? ያኛውን እኮ አይሽረው። ዲሞክራሲያዊ እንትን ምርጫ የተመረጠው መንግስት ነው የሚለው ኢህአዴግ ከሰማይ የወረደለት መና እና እሱን በምንም አይሽረው። ዋናው ቁልፉ ነገር ይሄ ነው። የኢህአዴግ ባለስልጣናት በአሜሪካ የዲሞክራቲክና የሪፐብሊካን ፓርቲዎች ውስጥ ወዳጆች እንዳሏቸው የተናገሩበት አጋጣሚ አለ። ባራክ ኦባማ ወደ ስልጣን በመጡ ሰሞን በኢትዮጵያ ፓርላማ የተገኙት የቀድሞው የኢህአዴግ ሊቀመንበር ጠቅላይ ሚኒስትር መለስ ዜናዊ ከበፊቱ ይልቅ በአሁኑ የባራክ ኦባማ አስተዳደር የበለጡ ወዳጆች ያሉን ሲሉ በግልጽ ተናግረው ነበር። የመድረኩ መሪ ታዲያ ፕሬዚዳንት ባራክ ኦባማ በእንደዚህ አይነት የገዢው ፓርቲ ደጋፊዎች እየተከበቡ ናቸው ይላሉ። ኢህአዴግ በእውነቱ የሀገሪቷን ሀብትና ነው ያለው ሪሶርስ በሙሉ ጨምድዶ ይዞ የህዝብ ግንኙነቱን ስራ በከፍተኛ ደረጃ እንደሚሰራ ከሚያውቁት ሰዎች አንዱ ነኝ። መልታ ሚሊየን ዶላር እየከፈለ በዋሽንግተን፣ በኒውዮርክ፣ በጀኔቫ፣ ለንደን ምን ምን የሚባሉት ለእሱ ድጋፍ የሚሹ ሎቢስት የሚባሉትን ቀጥሮ ያሰራል። ይሄ ደግሞ በአሜሪካን ስርዓት አንድ ፍቃድ ያለው ሎቢስት ወይም ጠበቃ ወርበር ገንዘብ ከየት እንደሚያገኝ ሪፖርት ማድረግ ስላለበት ኢትዮጵያ ከፍተኛ ደረጃ እንደሚከፍላቸው እናውቃለን። ስለዚህ እኛ የዚህ አይነት አቅም የለንም፣ ሎቢስት ለመቅጠር የእኛን አቅማንትን ለማለት እንደነ ሱዛን ራይት እና ጌንስሜ ጋር ደግሞ ታግለን አንችልም። እኛ የውስጥ ድጋፍ የሚሰጠን የለም። ጥቂቶች ደግፉን የነበሩት እንደ ኮንግረስማን ፓይን የመሳሰሉቱ ሞቶ አልፏል። አሁን ያሉቱ ዝም ብሎ አብሮ እንዲሁ እንትንምል ልጅ እኔ ብቃቱንም አላየኸውም ቀርባችሁ ማነጋግሩ የሚሉ አሁን ኮንግሬስ ምናም ብዙ መጥቷል አልነበረም። እነሱ እንኳን በጎን ለምን አልናገሩንም? እነዚያ እንኳን የስቴት ቱ ስቴት መንግስት ለመንግስት ጉብኝት ነው ብሎ በዛ ይጠመድ ፕሬዚዳንቱና የውጭ ጉዳይ ሚኒስትር እነሱ፣ እነዚያ እንኳን እንዴት። ስለዚህ ችግሩ ሁለቱም ጋ ነው ያለው። ፕሬዝዳንቱ በተለይም ስለ ኢትዮጵያ ምርጫ የሰጡትን አስተያየት የተቃወሙት የመድረክ መሪ ይህንን በአዲስ አበባ ለሚገኘው ኤምባሲ ማሳወቃቸውን ገልጸዋል። ሌሎች የተቃዋሚ ፓርቲዎችም በዲሞክራሲያዊ መንገድ እየተመረጠ በሚለው የፕሬዝዳንቱ አስተያየት አልተስማሙም። የአሜሪካው ፕሬዝዳንት የሁለት ቀናት የኢትዮጵያ ጉብኝታቸውን ያጠናቀቁት ባለፈው ማክሰኞ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች የምትከታተሉት በ1931 አጭር ሞገድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል የሚተላለፈውን ስርጭታችንን ነው። አሁን ልዩ ፕሮግራም። የዩናይት ስቴትሱ ፕሬዝዳንት ኦባማ ኢትዮጵያ ያስመዘገበችውን የምጣኔ ሀብት እድገት አወድሰው ይቀራሉ ባሏቸው የዲሞክራሲያዊ ሂደቶች የወዳጅ ምክር ለግሰዋል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ከአሜሪካ ድምጽ ጋር ባደረጉት ቃለምልልስ ተናግረዋል። ፕሬዚዳንት ኦባማ ጋዜጠኞች በነጻነት ስራቸውን ካልሰሩና ተቃዋሚ ፓርቲዎችም ገደብ ሳይደረግባቸው ሕዝቡን ካላደራጁ ብዙሀኑ የኢትዮጵያ ሕዝብ የኢትዮጵያ እድገት ተጠቃሚ እንደማይሆን በኢትዮጵያ ቆይታቸው ወቅት መግለጻቸው ይታወሳል። የፕሬዝዳንት ኦባማ የሁለት ቀናት ጉብኝት ከተጠናቀቀ በኋላ ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት ዶክተር ቴዎድሮስ አድሃኖም በኢትዮጵያ ዲሞክራሲ እንዲያድግ ተቃዋሚዎችና መንግስት በትብብር መስራት እንዳለባቸው ወይም ያለባቸው መሆኑን አመልክተዋል። የውጭ ጉዳይ ሚኒስትሩን ያነጋገረችው ትዝታ ብላቸው የመጨረሻውን ክፍል ለምሽቱ ይዛ ቀርባለች። እንሆ ስለዚህ ኢህአዴግ መቶ ከመቶ ወሰደ የሚባለው ስህተት ነው። እሱ መስተካከል አለበት። ሌላ ሁለተኛ መታየት ያለበት ምንድን ነው? ኢህአዴግ ሁሉን የተወዳደረባቸውን የተወዳደረባቸውን አሁኑም ኮት አንኮት ወንበሮች አሸንፈዋል እንበል። ነገር ግን የኢትዮጵያን ህዝብ ሁሉ ድምፅ አሸን ወስዷል ማለት አይደለም። አሁን የአዲስ አበባን ለአብነት ልውሰድ። አዲስ አበባ ውስጥ አርባ ከመቶ የሚጠጋ ድምፅ ያገኘው ተቃዋሚው ነው። እኛ ያገኘነው ትንሽ ከስልሳ ከመቶ በላይ ነው። አሁን ድምፁን ሁሉ ስላገኘን አይደለም ወንበሩን ሁሉ ያገኘ ነው። ይሄ ከስኮትላንድ ጋር ተመሳሳይ ነው። ስኮትላንድ አሁን ሀምሳ ከመቶ ድምፅ አገኙና ይህዝቡን ወንበሩን ግን ዘጠና አምስት ከመቶ ወሰዱት። ለምን ስኮትላንድን አይጠይቋቸውም? እኛን እየጠየቁ ያሉ ሰዎች ዘጠና አምስት ከመቶ ካገኙ መቶ እና ዘጠና አምስት ምንድን ነው ልዩነቱ? እሺ መቶ ሳገኘም ብንል ልዩነት አለው የለውም? ስለዚህ ጉዳዩ ምንድን ነው ፈርስት ፓስ ደ ፖስት ከሆነ ቮቱ ያገኘ ነው፣ ከህዝቡ ያገኘ ነው። ድምጽ ስልሳ ከመቶም ቢሆን ወንበሮቹን ግን መቶ ከመቶ ልንወስድ እንችላለን። ኢቭን መቶ ከመቶ ኢህአዴግም ቢያሸንፍ ችግር የለውም። ምክንያቱም ፈርስት ፓስት ዘ ፖስት የሚለው የምርጫ ስርዓት እንደዚህ አይነት ነገር ሊፈጥር ይችላል። ሌላው ሁለተኛ፣ ተቃዋሚዎቹ የተበጣጠሱ ናቸው። አሁን አንዳንድ የምርጫ ጣቢያዎች ለእነሱ የመረጠው ህዝብ ሲደመር በድምር ኢህአዴግ ካገኘው ይበልጣል። ስለተበጣጠሱ ግን የእያንዳንዱን ስታዩ ከኢህአዴግ አይበልጥም። እያንዳንዱ ከኢህአዴግ ጋ ሲወዳደር፣ የሁሉም ድምር ሲወዳደር ከኢህአዴግ ይበልጣል። ወንበር ማግኘት ይችሉ ነበር ማለት ነው። ልክ ነው። ታዲያ የእነሱ ችግር አይደለም ይሄ። ስለዚህ እኛ እንዳንዳነጋቸው የራሳቸው ስራ ነው። የቤት ስራቸውን ይስሩ። ሁለተኛው ደግሞ ራሳቸውን ቢያዋህዱ የተወሰነ ወንበር ሊያገኙ ይችላሉ። እርግጠኛ ነኝ እስከ ሰላሳ ፐርሰንት ሊያገኙ ይችላሉ። ግን እነሱ ደግሞ እርስ በርስም የሚቀራረቡ አይደሉም። እኛ ብዙ ጊዜ እናገራለን። ግን ራሱ አጀንዳ ያለው ሰው እየተነሳ የማያስፈልግ ጥላሸት ይቀባል። ለእኛ ዲሞክራሲ ግዴታ ነው። እኛ ያለ ዲሞክራሲ ኢትዮጵያ መኖር አትችልም። አንድነቷን አረጋግጣ ያለውን ዳይቨርሲቲ መቼም እነሱን አንድ ላይ ሊያደርግ የሚችል ዲሞክራሲ ነው። የህልውናችን የኢትዮጵያችን ህልውና አልፋና ኦሜጋ ልማትና ዲሞክራሲ። ለዛ ነው ለልማትም ለዲሞክራሲም ሁላችንም መስራት መቻል ያለብን። ይሄን ስልሽ ግን መንግስታችን የሚያምነው አዲስ ዲሞክራሲ ስለሆነ ብዙ ነገር እንደምናበላሽ እናምናለን፣ ግን አዲስ ስለሆነ ነው። ይሄን ግን በጋራ ሆነን ነው እንጂ የምናስተካክለው። ታዲያ በሌላ መልኩ በምን ይመጣል? በቃ እኛ ራሳችን ህዝቦች የኢትዮጵያ ራሳችን ቀይረዋለን። ግን በመግባባት በመጫጫል፣ በመዋደድ፣ በመፋቀር ለምን አይቀየርም? ይቀየራል። አንዱም እንግዲህ ኢህአዴግ የሚወቀስበት ሁሉንም ኢትዮጵያውያን የሚያሳትፍ እንደ አገር እንደ አገር እንደሚገዛ ወደ ሰፊ ሁሉንም ዜጎች እኩል አያስተናግድም የሚል አለ። ያ ቢሆን ኖሮ ሁሉም ኢትዮጵያዊ ተባብሮ አገር ለመገንባትም ይሁን አብሮ ለመሳሳትና አብሮ ለማደግ ይችላል የሚል ትችትም ደግሞ አለ። እንግዲህ እኔ የምወደው ሰው ላንሳና አሁን መለስ አንድ ጊዜ ብሎት ነበር፣ ያው ታላቁ መሪያችን አባታዊ መሆን አንፈልግም አገልጋይ መሆን ነው የምንፈልግ። እኔ ቱ ቢሆነስ አባታዊ የሚልም አልወደውም። አይ አባታዊ ማለት ምንድን ነው? መንግስት መሀሪ ነው፣ ሰብሳቢ ነው፣ አስተማሪ ነው፣ አቃፊ ነው። ችግር የለውም አገልጋይ ከሆነ ምህረት መስጠት አይደለም እንትኑ ነው ምህረት የሚሰጠው ፕሮሰሱ ጥፋት አጥፍቶም እኮ አይደለም ግን ኢህአዴግ እንደ ቂመኛ ድርጅት ነው የሚታየው ውይው ቂመኛ አይደለም ቂመኛ አይደለም አንዴ እንዲያውም እኔ ኢህአዴግ መሆኔን የምወደው ነገር ቂመኛ ስላልሆን ነው ቪንዲክቲቭ አደለንም ታስታውሻለሽ የደርግ ባለስልጣናት ነበሩ የተፈረደባቸውን ታቂያለሽ ከዛ ተለቀቁ ደርግ ምን አደረገ ታቂያለሽ አደለም ምንም ሳያቆይ የአጼ ሀይለስላሴ ባለስልጣናት ስለነበሩ ብቻ ስልሳ ምናምኑን ረሸናቸው ያሳዝናል ኢህአዴግ ያደረገውም ማድረግ ይችሉ ነበር አላደረጉም ወዲያው ነው የፈጇቸው ለዛውም የፍየል ወጠጤ እየተባለ ማለት ነው አሁን ኦነስት እንነጋገርና ዋሽንግተን ዲሲ ሆነው የሚጨፍሩት ድሮ የደርግ አባላት ሆነው የፍየል ወጠጤ እየዘፈኑ ሰውን ሲያስጨርሱ የነበሩ የነሱ ስርዓት ቪንዲክቲቭ ነው። የነሱ ስርዓት ጨካኝ ነው። የነሱ ስርዓት ሶስት ቀን አራት ቀን ሳያድሩ ረሽኖ ለዛውም፣ እንደ ውሻ እንኳን፣ ውሻ እንኳን ክብር ይሰጠዋል። እንደ ውሻ እንኳን ክብር አልሰጣቸውም። ኢህአዴግ ግን ደርግ ናቸው፣ እንደዚህ አድርገዋል፣ ሰው ጨፍጭፈዋል ምናምን፣ መቶ ሺህ ወጣት ምናምን ጄኔሬሽን ገደሉ ምናምን የተባሉት ወጥተዋል። አሁን መጽሐፍ እየጻፉ ነው። ማነው ቂመኛ? አሁን ቆይ ደግሞ አሁን አንዳርጋቸው ጽጌ እኛ ጋን ያለው፣ እኔ ኦነስት ሆነን ብንነጋገር ጥሩ ነው። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለውን ታውቂያለሽ። አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል። እሱም ሁለተኛ ልንገርሽ እስረኛ በማናገር ነው ላፕቶፕ የሚሰጥ ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል እኛ ቂመኛ አደለንም ነው ልልሽ የምፈልገው ግን አሁን እንግዲህ ያለው ምንድን ነው ለምን ለምን ግን ልልሽ የምፈልገው ኢህአዴግ ቂመኛ አደለም ያሉትን ልዩነቶች አቻችለን አብረን ሀገራችንን መገንባት እንችላለን ጭልጥ ያለ ተቃውሞ ላይ የነበረ ሪሞርስ አሳይቶ ፖለቲካ ልዩነትን ቢኖረው ጤነኛ ነው ብሎ ልዩነት መኖሩ ፖለቲካ፣ ነገር ግን ሀገራችንን በጋራ እንገነባለን ብሎ ጤነኛ የሆነ ፖለቲካ ላራምድ ብል ሀገር ቤት ገብቶ ችግር አይኖረውም ነው። ኦፍኮርስ ችግሮች የሉም አይደለም እንግዲህ እንደሚባለው አንዳንድ ዲሞክራሲን ከማስፈን ምናምን አኳያ፣ ግን እሱም በጋራ እናሻሽለዋለን። የተከበሩ ሚኒስትር ያቃሉ። በዓለም ዙሪያ በጣም የተማሩ በጣም ብዙ ኢትዮጵያውያን እንዳሉና አገራቸውን ደግሞ ገብተው መገንባት ማገዝ፣ ከኢህአዴግ ጎን ቆመው መስራት ይፈልጋሉ። እነሱን እንዲሁም አገር ውስጥ ያሉትን ለምሳሌ ቅድም የተበታተኑ ድርጅቶች ያሏቸውንም የሚሰባሰቡበትና የአገር ግንባታ የሚካሄድበትን መፍትሄ በማንሳት እኮ ነው ያቀረብኩሎት ጥያቄ እርስዎ በፍቅር ኢትዮጵያን አንስተው እኛ ኢትዮጵያውያን በወንድማማችነት በእህትማማችነት ልን አገራችንን ልንገነባ ልታብብ እንደዚህ ብሔረሰቦቿም እንደሚያምሩ ቀለማቸው ብሎ ስለገለጹልኝ እኮ ነው ሁሉንም ማሰባሰብ ይቻላል። በአመለካከት የተለየ ሀሳብ ያለው ጠላት መሆን የለበትም፣ የሚል አይነት ጥያቄ ይነሳል። እንዲህ አይነት ጥያቄ ከተቃዋሚዎች ብዙ ጊዜ ና እንደ አጋጣሚ ስላገኘሁት ነው ትዝታ እንትኑ አይ፣ ቂመኛ ነው ኢህአዴግ የሚልም ስለጨመርሽበት፣ እሱን ፊት ለፊት ትንሽ ብናገር ብዬ ነው አብነት ሰጥቼ። የኢንክሉሲቭ የሚለው ሁሉም የሚሳተፍበት ኢህአዴግም ያምንበታል። ኦኬ፣ ሁሉም ኢትዮጵያዊ መሳተፍ አለበት ብለን እናምናለን። አሁን እድገትና ትራንስፎርሜሽን እቅዳችን ሁለተኛው ህዝቡ እየተወያየበት ነው። ምክንያቱም የህዝቡ ጉዳይ ነው፣ የህዝቡ ነው፣ የማንም አይደለም። ከተቃዋሚዎችም ጋር እንደዚሁ መድረኮች ታስበዋል። እነሱም አስተያየት ይስጡበት። ምክንያቱም እድገት ገዢ ፓርቲ ለተቃዋሚ አይባልም ለኢትዮጵያ ህዝብ የሚገኝ እድገት ካለ የኢትዮጵያ እድገት ነው። ያው ኢህአዴግ ዘላለም አይገዛም። ተቃዋሚዎቹም ቢያውቁት እኮ አሁን የሚሰራው ነገር ለእነሱም በኋላ ስልጣን ሊይዙ ይችላሉ የተሻለች ኢትዮጵያ ነች የምትቆያቸው። ስለዚህ ሁላችንም ተባብረን ብንሰራ ይመረጣል የሚል እምነት አለው ኢህአዴግ። ሌላ ግን ውጭም ያሉት ቢሆኑ እንደዚሁ በበጎ መንፈስ መምጣት ከቻሉ የሚከለክላቸው የለም የለም። ችግሩ ጽንፍ ስለያዙ ነው። ይኸው ግንቦት ሰባት ብርሃኑ ነጋ እኮ አስመራ ገባ ተባለ። እሺ ገባ፣ እንግዲህ መለስ ሲለው እንደነበር እንግዲህ፣ መንገዱን ጨርቅ ያድርግለት። የሚያመጣው ነገር ግን የለም፣ እርግጠኛ ነኝ ነ የሚቀይረው ነገር የለም። የፈይደው ነገር የለም ዜሮ። ዝም ብሎ ነው እንግዲህ ፕሮፓጋንዳ ሊሆን ይችላል። ከዛ ውጭ ምንም ነገር አይኖርም። ስለዚህ ያ ጽንፍ ቀርቶ ያ ጽንፍ ቀርቶ መስማማት የሚያስችል ነገር ሊመጣ ከቻለ በእኛ በኩል እንኳን ራሱ እንደዚህ በጋራ እንስራ ብሎ የሚመጣ ኢቨን ወደ አስመራ ሊገባ ሊበጠብጥ እዛ እናሰለጥናቸዋለን የሚሏቸው ተቃዋሚዎች በውትድርና ማለት ነው። እነሱን ለማሰልጠን በየመን በኩል አስመራ ሊገባ ሲል የተያዘው ሰውም ቢሆን በጥላቻ ሳይሆን በትህትናና በፍቅር ነው የተያዘው። ምንም ጉዳት እንዲደርስበት ማንም ሰው አይፈልግም። እሱ ምን ሲናገር እንደነበረ ምን ሲያደርግ እንደነበር ማንም ሰው ያውቀዋል። ስለዚህ በእነሱ በኩል ግን ይሄ አንዴ ሰላምና ጦርነት እያጣቀሱ ር እንደዚህ የሚያመጡትን ነገር ሊያስተካክሉ ድሮስ፣ አስራ ዘጠኝ ዘጠና ሰባት እኮ የተወሰኑ ወንበሮችን አግኝተው ቦታችሁን የያዙ ሲባሉ እምቢ ብለው ከዛ ያልሆነ ችግር ሲፈጥሩ ደግሞ ህግ ሲጥሱ ተገኝተው ታስረው በይቅርታ ከተፈቱ በኋላ እንደገና ሌላ ጽንፍ የያዙ ናቸው። ያው አንዳርጋቸው አርጋቸው እንደሚወጣ ናዝሬትን እንደሚጎበኝ ልማቶቹን እንደሚያይ ገልጸውልኛል። ፍርድ ቤት ቀርቧል ወይ? ቤተሰቦች ያዩታል ወይ? ጠበቃ ቆሞለታል ወይ? እንግዲህ ፍርድ ቤት እኔ የፍርድ ቤቱን ራሱ ፍርድ ቤት ነው የሚወስደው። እዛ ላይ ብዙ አስተያየት መስጠት አልችልም። ግን ከዚህ በፊት አንዴ ማደል ሁለቴ ነው የተከሰሰው። እዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም። ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ። ስለዚህ በአለም አቀፍም በሀገራችንም ያለው ህግ ምንድን ነው? አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተወሰነበት ከተፈረደበት ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም። እንግዲህ የህግ አዋቂዎች የነገሩኝ ይሄ ነው። እኔ ህግ አዋቂ አይደለሁም። የተፈረደበትን ያገለግላል እንጂ ወደ ፍርድ ቤት አይሄድም ነው። ስለዚህ የቤተሰብ ጥየቃም የሃይማኖት መሪ የቤተሰብ ጥየቃማ ይፈቀዳል። ምንም ችግር የለውም። ምክንያቱም ወደ ሬጉላር ፕሪዝን ተላልፏል። አሁን ምክንያቱም አንዳንድ የሚጠየቃቸው ነገሮች ነበሩ፣ ጠየቅ ነበር። በዛ ጊዜ ቅድም እንዳልኩት ነው። ላፕቶፕ ተሰጥቶታል። መጽሐፍ ጽፎ ጨርሷል። የአንዳርጋቸውን ፍርድ እንደገና የማየት እድል ምንም አይኖርም ማለት ነው? አይ እሱ የሚኖር አይመስለኝም። ግን ሌላ ፕሮሰስ አለ። ለምሳሌ ይቅርታ ቢያቀርብ ይቀነስልኝ ቢል ወይ ምናምን ቢል መብቱ ነው። አሁንም አሁንም መብቱ ነው፣ እንደ ሰው፣ እንደ ዜጋ እንኳን ባል ሌላ ዜግነት ስለያዘ ማለት ነው። እንደ ሰው በቃ እንደ ሰው ሰው ክቡር ነው። እንደ ሰው መብት አለው፣ መጠየቅ ይችላል። ያ ምን ይሆናል እኔ አላውቅም። የኔ ስራ አይደለም። ውጭ ጉዳይ ሚኒስትር፣ እንግዲህ እጅግ አድርጌ ነው ማመሰግነው። በጣም አመሰግናለሁ። ትዝታ ሰማች በጣም ነው ማመሰግነው። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ ግን በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ከምሽቱ 3 ሰዓት በአጭር ሞገድ በ1922 እና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮ የምሽቱ አስተናጋጃችሁ አሉላ ከበደ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት ባንዱ ጋር ተሰናብታለሁ። መልካም ምሽት።